ባለፉት ሶስት አስርተ ዓመታት ኢትዮጵያ ውስጥ ከአንደኛ ደረጃ እስከ ዩኒቨርሲቲዎች ድረስ ያሉ የትምህርት ተቋማት ቁጥር በከፍተኛ ሁኔታ ጨምሯል። ይህ የቁጥር መብዛት ብቻውን ግን በትምህርት ዙሪያ ያሉ ዘርፈ ብዙ ችግሮችን አላቃለለም፣ በሀገሪቱ እድገት ላይም የሚፈለገውን ለውጥ አላመጣም። ይልቁንም በስፋት የሚስተዋለው የትምህርት ጥራት ጉድለት በማህበረሰብ ላይ አሉታዊ ተጽዕኖዎችን እያስከተለ ነው። ይህንን ጉዳይ ወደፊት በስፋት የምንዳስሰው ቢሆንም ለዛሬ በተለይ የሁለተኛ ደረጃና የከፍተኛ ትምህርት ተቋማት ተማሪዎችን ብቃት ለማሻሻል በዩቱብ አማካኝነት የድጋፍ ትምህርቶችን እያዘጋጁ ለተማሪዎች የሚያቀርቡ የጅጅጋ ዩኒቨርሲቲ መምህር እንግዳ አድርገን ጋብዘናል። እንግዳችን ዶክተር አያሌው ንጉሴ ይባላሉ። ስምንሽ የቆየ በትምህርት ጥራትና ከዛ ጋር አያይዘው በሚሰሯቸው ስራዎች ዙሪያ አነጋግራቸዋለች እጥሎ ይቀርባል ዶክተር አያሌው ንጉሴ ላለፉት አስራ ሶስት ዓመታት በጅጅጋ ዩኒቨርሲቲ የማይክሮባዮሎጂ መምህርና ተመራማሪ ሆነው በተጨማሪም ከክፍል መምህርነት አንስቶ እስከ ኮሌጅ አመራር ሆነው ሲያገለግሉ በስፋት ያስተዋሉትና እጅጉን የሚያሳስባቸው የተማሪዎች ብቃት ማነስ ነው ዩኒቨርሲቲ ላይ ተማሪዎችን ተቀብለን ፎርም እናስሞላለን የፆታ እድሜ የቤተሰብ ባክግራውንድ የመሳሰሉ ዝርዝር መረጃዎች ይቀርቡና ያው ተፈርሞ ይገባል ወደ ሪጅስትር እና ያንን ስናስሞላ ብዙ ጊዜ የምናየው ነገር አለ ኢቨን በቃ የባክግራውንድ ኢንስትሪያቸው ኢንስትሪዎቻቸውን የፋሚሊያቸውን ሁኔታ የስራ የመሳሰሉትን በእንግሊዝኛ አስተካክሎ ለመጻፍ እንኳን የሚቸገሩ በጣም ብዙ ተማሪዎች ረጋት ስንቀበል ማለት ነው። ስለዚህ ችግሩ ከታች ተያይዞ የመጣ ነው። ለዚህ የተማሪዎች ብቃት ማነስ በዋናነት አስተዋጽኦ የሚያደርገው በኢትዮጵያ በየጊዜው እያሽቆለቆለ የሚሄደው የትምህርት ጥራት መሆኑን ዶክተር አያሌው ያሰምሩበታል። ከአንደኛ ደረጃ ጀምሮ በከፍተኛ ቁጥር የተስፋፉት የትምህርት ተቋማት በቂ ዝግጅት ሳይኖራቸው ቁሳቁስ ሳይሟላላቸው እና በበቂ ሁኔታ የሰለጠኑ መምህራን ሳያገኙ የሚያስተምሯቸው ተማሪዎች በትምህርት ምዘና ወቅት የሚያመጡት ውጤት እጅግ ዝቅተኛ ከመሆኑ በተጨማሪ አገሪቱ የምታገኘው አምራች ኃይል ላይም ከፍተኛ ተጽዕኖ እያደረገ ነው። እንግዲህ አዲሱ የትምህርት ፖሊሲ ስርዓቱ ለውጥ ከመጣ በኋላ በተለይ ከአንድ እስከ አራት ድረስ በቀጥታ ማሳለፍ ላይ ነው ሲሞከር የነበረው ከመውደቅ የሚባል ጉዳይ አልነበረም። ከዛ በኋላ እንደገና የቋንቋ ይሾዎች በተለይ እያንዳንዱ ክልል በአፍ መፍቻው መማር አለበት የሚል ጉዳይ መጣ። ስምንተኛ ክፍል ከደረሱ በኋላ ነው ወደ እንግሊዝኛ ንት ማለት የሚጀምሩት። ከዛ በኋላ ምንድን ነው ነው እስከ ዘጠኝ ድረስ እንግሊዝኛን እንደ አንድ ሳብጀክት ብቻ ነበር የሚወሰደው። ያ ሁኔታ አንደኛ በቋንቋ በጣም ደካማ ተማሪዎች በየኤሌመንተሪ እና ሀይስኩል ተማሪዎቹ እንዲወጡ ተደርጓል። ሁለተኛ ደግሞ ተማሪ ቁጥር በከፍተኛው ተጨምሯል። የመምህራን ቁጥርም የስልጠናው ጥራት በዛው ተዛማጅነት ስለቀነሰ በብቃት ዝግጅት ያላደረገ ወይ ደግሞ በብቃት በጥራት ያልሰለጠነ መምህር የሚያሰለጥኗቸው መምህራኖችም የራሱ የሚፈጥረው ችግር አለና ይሄ እንግዲህ እንግዲህ የተንከባለለ ዩኒቨርሲቲ ይደርሳል። በበቂ ሁኔታ ያልሰለጠኑ መምህራን በከፍተኛ የትምህርት ተቋማት ውስጥም እንደሚገኙ ዶክተር አያሌው ያስረዳሉ። ዩኒቨርሲቲ ላይም ስትመጪ የመጀመሪያ ዲግሪ መምህራን ናቸው እንግዲህ ጥሩ ውጤት ያገኙ ተብለው በተለምዶ ሰቅሎ መቅረት የሚባል ነገር አላለም በዛ ያስቀሯቸውና ቀጥታ እንደተመረቁ ያለምንም ልምድ ያለምንም ፔዳጎጂ ስልጠና ቀጥታው የሙያ ማሰልጠንና ዩኒቨርሲቲ ተማሪዎችን የማስተማር ውስጥ ገቡት ከፍተኛ የሆነ የመጀመሪያ መጀመሪያ ዲግሪ መምህራን ነበር ያለው በየዩኒቨርሲቲው። ቀስ በቀስ በእርግጥ ይሄ እየተቀረፈ መጥቷል። አሁን በሁለተኛ ዲግሪ እና በ በተለይ በሁለተኛ ዲግሪ ደረጃ በየተቋማቱ የመምህራን መስፋፋት አለ። ነገር ግን በሚፈለገው ደረጃ አልሄደም። ሌላው በከፍተኛ የትምህርት ተቋማት ውስጥ በከፍተኛ ሁኔታ እየጨመረ የመጣው እና ለትምህርት ጥራቱ ማሽቆልቆል የራሱን ሚና የሚጫወተው ደግሞ በእንግሊዝኛ ፕላጃሪዝም ተብሎ የሚጠራው የመመረቂያ ስራዎቻቸውንም ሆነ ሌሎች የጥናት ጽሁፎቻቸውን ከሰው ሀሳብ በመውሰድ ወይም በመስረቅ የሚሰሩ ተማሪዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ ነው። በተለይ ከኢንተርኔት መስፋፋት ጋር ተያይዞ ይህ ችግር እየተባባሰ መምጣቱን ዶክተር አያሌው ያስረዳሉ። ዶክተር አማረ አስገዶም ጥናት ሰርተው ነበር በዚህ ጉዳይ ላይ አንደኛ አብዛኛው ሰው አብዛኛዎቹ ስራዎች ቴሲሶች በግዢ ተሰርተው እንደሚቀርቡ ጥናት አቅራቢዎቹ የሌላውን ስራ ሸምድደው ፓወርፖይንት አዘጋጅተው ፓወርፖይንቱ ፕሬዘንት እንደሚያደርጉ። ዳታ ኩኪንግ የሚባል አለ። በውሸት ፊልድ ሳይሄዱ እቤት ቁጭ ብለው ዳታ ሰብስበናል ብለው በውሸት የሚሰሩም እንዳሉ በዚህ ጥናት ተጠቅሰዋል። እንደገና ደግሞ በብዛት እኒህ ምሁር እንድጠቀሱት አዲስ ርዕስ ከመምረጥ ይልቅ በፊት የተሰሩ እና ለመኮረጅ የተመቹ ላይ ያጠነጥናሉ ተማሪዎች ስለዚህ ምንድን ነው አብዛኞች ዝንባላቸው ምንድን ነው? ሁለተኛ ዲግሪ ነው የማወራሽ። ሁለተኛ ዲግሪ ስራዎች ራሱ ከጊዜ ጊዜ በከፍተኛ ሁኔታ እየተሽቆለቆለ ነው ያለው። እነዚህና በትምህርት ዙሪያ የሚታዩ ተደራራቢ ችግሮች ናቸው። ዶክተር አያሌውን ሀሁ ክላስ የተሰኘ የዩቲዩብ ቻናል በመክፈት ማህበራዊ ሚዲያን ለተማሪዎች የትምህርት ድጋፍ ለመስጠት እንዲጠቀሙ ያነሳሳቸው፣ ላለፉት ሁለት ወራትም ከሌሎች በጎ ፈቃደኛ መምህራን ጋር በመሆን ከዘጠነኛ እስከ አስራ ሁለተኛ ክፍል ላሉ የሁለተኛ ደረጃ ተማሪዎች እና ለዩኒቨርሲቲ ተማሪዎች ተከታታይ ትምህርቶችን እየሰጡ ይገኛሉ። ለሀይስኩል ተማሪዎች ከእንግሊዝኛ፣ ሂሳብ፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ እና ለሶሻል ሳይንስ ወይ ደግሞ ማህበራዊ ሳይንስ ተማሪዎች ደግሞ ኢኮኖሚክስ እናስተምራለን። በእኔ በኩል ደግሞ ሁለት ትምህርት ነው የምሰጠው። አንደኛው ሪሰርች ከአራት እስከ አምስት ወር ድረስ የሚቆይ ሰፊ ስራ ነው ማለት ነው። ለመጀመሪያ ዲግሪ ተማሪዎች መጨረሻ አካባቢ መመረቂያ ጽሁፍ ይጽፋሉ። ፕሮፖዛል እንዴት ይጻፋል? ቴሲስ መመረቂያ ጽሁፍስ እንዴት ይፃፋል? በዩኒቨርሲቲ ደረጃ ያሉ አዳዲስ መምህራን አሉ ልምድ ብዙ የሌላቸው። ለእነሱ ደግሞ ፕሮጀክት ዊኒንግ ፕሮፖዛል የሚባልለ እንዴት ይጻፋል የሚል ስልጠና ነው። ሌላው ደግሞ ማይክሮባዮሎጂ በሙያዬ ከአንድ ወር እንደዚህ በኋላ ይጀመራል። ዶክተር አያሌው ሀሁ ክላስ የተሰኘውን የዩቲዩብ ቻናል የጀመሩበት ሌላ ምክንያት አላቸው። በተለይ በኮሮና ቫይረስ ምክንያት ትምህርት ቤቶች በመዘጋታቸው ተማሪዎችና መምህራን ከትምህርት ርቀው በማህበራዊ ድህረ ገጾች ላይ የሚያጠፉት ጊዜ እያሳሰባቸው በመምጣቱ የዩትዩብ ቻናሉ የትምህርት ባለሙያዎች ጊዜያቸውን ወደ ሙያቸው እንዲመልሱ ለማድረግ እንደሚረዳም ዶክተር አያሌው ያስረዳሉ። በብዛት በዩኒቨርሲቲ ደረጃ ያለ መምህራን የምርምር ስራና አንዳንድ በዩኒቨርሲቲው በትዕዛዝ የምንሰራው ሌላ ስራ ካለ እንሰራለን እንጂ በቤት መቀመጥ ላይ አትኩረን ነበር ማለት ነው እና ይህን ተከትሎ እያንዳንዳችን የስለጠነበትን የስልጠና ጉዳይ ትተን ሀገራዊ ጉዳይ፣ ፖለቲካ፣ በተለይ የእርስ በርስ ግጭቱ ላይ ኢትዮጵያ ምሁራን በጣም በስፋት ይሳተፋሉ። ይሄ ጉዳይ በዚሁ ከቀጠለ በጣም አሳሳቢ እንደሆነ ከየቦታው ሲወረወር ይሰማል። እኔ ከአካቱ ነው ወይ በጣም ተሳታፊ ነኝ በዚህ በ ማህበራዊና የፖለቲካዊ ጉዳይ ላይ ማለት ነው። እና ለሙያዬ በብዛት ጊዜን በጣም ከማጠፋ ይልቅ በማቀው ሙያ በሰለጠንኩበት ሙያ ተማሪዎቼን ወይ ደግሞ ሌሎች ባለድርሻ አካላት ለምን በሙያ አላስተምረም የሚል ሀሳብ መጣ። ይህን ሀሳብ ማህበራዊ ገፅ ላይ በፌስቡክ አጋራውኝ በጣም በሰፊው ተቀባይነት ያገኘ እና ብዙ አድናቆት ነበረ የተሰጠኝ ለሌሎችም ባለሙያዎች አርያን ይሆንክልን እኛም ራሱ ወደ ራሳችን ተመልክተን በተማርንበት ሙያ በሰለጠንበት ሙያ አስተዋጽኦ ማድረግ አለብንና የሚል በጣም ትልቅ ሪፍሌክሽን ነበር ያገኘው። የዩቲዩብ አስተምሮ ለኢትዮጵያ አዲስ ይሁን እንጂ በዓለም ላይ ግን ተፈላጊ የሆነ የመጣ የመማሪያ ዘዴ ሆኗል። ኢትዮጵያ ውስጥም ወደፊት የመለመድና ከክፍል ትምህርት ጎን ለጎን ጥሩ አጋዥ መሆን ተስፋ እንዳለው ዶክተር አያሌው ባደረጉት አነስተኛ ጥናት አረጋግጠናል ይላሉ። ስለሆነም የሀሁ ክላስ ጅማሬ በትምህርት ቢሮዎችና የትምህርት ተቋማት ከታገዘ ለትምህርት ጥራት መሻሻል አንድ አስተዋጽኦ ሊያደርግ ይችላል። ለአሜሪካ ድምፅ ዘገባ ስመኞሽ የቆየ ከፌርፋክስ ቨርጂኒያ።